ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎን የዚህ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። በዛሬው ዝግጅታችን በኦሮሚያ ክልል የተጀመረው የስራ ማቆም አድማ ዛሬ ለሁለተኛ ቀን መቀጠሉ እየተነገረ ነው። ዝም ብሎ በሰውን በማሰር የሚመጣ ችግር የለም። መንግስት ከዚህ በፊት የመልካም አስተዳደር ችግር አለ ብሏል የመልካም አስተዳደር ችግሩን ደግሞ በውይይት መፍታት ነው እንጂ አመራሮቹን ማሰር ምንም ትርጉም አመታም። እና አሁንም መንግስት ወደ ውይይት ብመለስ ጥሩ ነው። ከትላንቱ በባሰ ተጠናክረዋል ነው የሚሉት ያነጋገርናቸው ነዋሪዎች፣ ዝርዝሩን ይዘናል። በሌላ ዘገባችን ደግሞ የተባበሩት መንግስታት የጸጥታው ምክር ቤትና የአፍሪካ ሕብረት የምክክር ጉባኤ የፊታችን ጳጉሜ ሁለትና ሶስት በአዲስ አበባ እንደሚካሄድ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የወቅቱ የጸጥታው ምክር ቤት ፕሬዝደንት የሆነ ሀገር አጀንዳ ቀርጾ ሌሎች የምክር ቤቱ ቋሚም ሆነ ተለዋጭ አባል ሀገራት እንዲነጋገሩበት የማድረግ እድል ይሰጣል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት የተናገሩትን ያስደምጥናችሁ። ዝርዝሩን ይዘናል። በጣሊያን ሮማ ከተማ በጥገኝነት የሚኖሩ ከስምንት መቶ በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ ቀዳሚያ በጣሊያን ፖሊሶች ተገደው እንዲወጡ ተደርጓል። በሮም ከተማ መንገድ ላይ የወደቁት እነዚህ ስደተኞች የዛሬው ውሏቸው ምን ይመስላል? ዛሬ አይንግር ተመትተናል፣ ተከድክተናል፣ በኋምን ብለውናል። ያላረጉን ነገር የለም። ሰናይት ገረመው ትባላለች። ከስደተኞቹ አንዱና ትውሏቸውን ትነግረናለች። ዝርዝሩን ይዘናል። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ፣ አጠር ላሉት ለምሽቱ ዜናዎች ተመልሰን መተናል። የዋይት ሀውስ አማካሪ ጃሪድ ኩሽነር በእስራኤልና ፍልስጤማውያን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ከጊዜ ወደ ጊዜ ትዕግስታቸው እየተሟጠጠ ባለው እስራኤልና ፍልስጤማውያን የሰላም ሂደት ለማንቀሳቀስ በተያያዘው ጥረት ዋይት ሀውስ አሜሪካ አማካሪ ይህንኑ ለማድረግ ተንቀሳቅሰዋል። ዛሬ ኩሽነር በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጋር ኢየሩሳሌም ውስጥ ተገናኝተው ተነጋግረዋል። በኋላ ደግሞ የፍልስጤም ፕሬዚዳንት መሐሙድ አባስን በዌስት ባንኳ ራማላ ከተማ ያነቃቅራሉ ፕሬዚዳንቱ በአካባቢው ላሉ ህዝቦች በሙሉ ሰላምና ብልጽግና የሚያመጣ መፍትሄ እንዲገኝ ለመጣር እጅግ ቁርጠኛ ናቸው ሲሉ ኮሽነር ኢየሩሳሌም ውስጥ ተናግረዋል። አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን በሶሪያ ከተማ ረጋ ውስጥ እስላማዊ መንግስት በተባለው ነውጠኛ ቡድን ሀያ ሺህ ዜጎች ከፍተኛ አደጋ ውስጥ እንደሚገቡ አስጠነቀቁ። ሩሲያ ዓለም አቀፍ ድንበሮችን በጉልበት እንደገና ልታሰምር እየሞከረች ነው። የሞስኮ መንግስት ባህሪውን ካልቀየረ ደግሞ ዩናይትድ ስቴትስ ማዕቀቦች እንዳለ ይቀጥላል ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ተናገሩ። ሚኒስትሩ ይህንን ያሉት ከዩክሬን ፕሬዝዳንት ፔትሮ ፓሮሼኮና ከሌሎችን ባለስልጣናት ጋር ከተገናኙ በኋላ ባደረጉት ንግግር ነው። ደቡብ ሱዳን ውስጥ ታጣቂ ቡድኖች ባለፈው ዓመት ከመንፈቅ ውስጥ 24 የህክምና መስጫ ጣቢያዎቻችንን ዘርፈውብናል፣ መንግስት የተሻለ ጥበቃ ያደርግልን ሲሉ የህክምና በጎ አድራጎት ድርጅቱ ድንበር የለሽ ሐኪሞችን ዋና ኃላፊ ጠየቁ። የሜዲሳን ሳን ፍሮንቲየ ኤም ኤስ ኤፍ ዓለም አቀፍ ፕሬዚዳንት ጆሃን ልዩ ደቡብ ሱዳን ያሉትን የህክምና ጣቢያዎች ጎበኙ የጎበኙ ሲሆን ከሀገሪቱ ፕሬዝዳንት ሳልቫ ኪር ጋር ተወያይተዋል። የሚያሳዝነው ተፋላሚዎቹ ወገኖች የህክምና ጣቢያዎቹን መጠበቅ ሲገባቸው አዘውትረው ዓላማ ማድረጋቸው ነው ብለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዝግጅቶቻችን እንምራችሁ የጋቢና ጉዛችን ይቀጥላል። መስታወት አድርገውና ጽዮን ግርማ አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ክልል የተጀመረው የስራ ማቆም አድማ ዛሬ ለሁለተኛ ቀን ቀጥሏል። ከትላንቱ በባሰ ተጠናክሯል ነው የሚሉት ያነጋገርናቸው ነዋሪዎች። በሌላ በኩል ነጋዴዎች የዘጓቸውን መደብሮች እንዲከፍቱ የመንግስት ኃይሎች እያስገደዱ መሆናቸውንና ያልከፈቱትን እያሸጉ እንደሚሄዱ በህዝብ ትራንስፖርት አገልግሎት ሰጭነት የተሰማሩና በአድማው የሚሳተፉ መኪኖችን ሰሌዳዎች እየፈቱ እንደሚወስዱ እንዲሁም ማኞች ያስረዳሉ። በአንዳንድ ከተሞች ወታደሮች በኃይል አስገድደው ያስከፈቷቸው መደብሮችና ምግብ ስኬቶች ወታደሮቹ ዞር ሲሉ ነጋዴዎች መልሰው እየዘጉ የአይጥና ድመት አይነት ጨዋታ በማካሄድ ላይ ነው ተብለናል። ዛሬ በጅማ ከተማ እንዲያውም ሁኔታው ከፍቶ ማንነታቸው ባልታወቀ ወገኖች የተወረወረ ቦምብ በሰዎች ላይ ጉዳት ማድረሱ ተዘግቧል። ሰለሞን ክፍሌ ዘርዝሯል። የስራ ማቆም አድማውን የጠሩት የተቃዋሚ ፓርቲዎች እንደሚሉት በአጠቃላይ ዛሬ ሌሎች አዳዲስ ከተሞችም ተጨምረውበት ተቃውሞው ቀጥሏል። መንግሥት የተዘጉ መደብሮችን በማሸግ ሰሌዳዎችን መልሶ በመውሰድና ወጣቶችን በማሰር እየወሰደ ያለው እርምጃም ኋላ ቀርና መፍትሔ የማያስገኝ ነው ይላሉ። ነዋሪዎችን ወደ ተለያዩ ከተሞች ስልክ ደውዬም ስለ ዛሬው ውሎ ጠይቄአለሁ። ወየሳ ይርቄሳ እባላለሁ ያሉኝን የደምቢዶሎ ነዋሪ ላስቀድም። ሁኔታው አስጊ ነው ከትላንቱ ይበልጥ ተባብሶ ይገኛል። ብለውኛል። የደንብ ዶሎ ሁኔታ በጣም የሚሰጋ ነው እና ከትናንት ጀምሮ ቤትም ሆነ ምንም የንግድ ድንኳን ምንም እንቅስቃሴ ምንም የለም። ሁሉ ቤትም ዝግ ነው። ተሽከርካሪ ምንም የሚንቀሳቀስ የለም። ሰው ግን ቤቻ ሰው ይንቀሳቀሳልና፣ ከተማው ዝግ ነው እንዳለ፣ ሌላ ነገር የሚታይ የለም። መደብሮች፣ ምግብ ቤቶች፣ የመንግስት መስሪያ ቤቶች ክፍት ናቸው። መንገድ ላይ ሰው ይሄዳል፣ ግን ምንም እንቅስቃሴ ምንም ስራ ቦታ ምናምን የለም። ትንሽ የሆነ ሻይ ቡና የሆነች ጎጆ ነበረች እና እሷም አሁን ተዘግቷል። ተዋት ነበረ አሁን ደግሞ ምንም ምንም የሚንቀሳቀስ የለም። ሰው ብቻ ነው መንገድ ላይ የሚንቀሳቀስ እንጂ እና መንግስት መንግስት መስሪያ ቤቶችን ዝግ ነበሩ። አሁን ግን ትንሽ ተሰፋፍተዋል። ከመንግስት በኩልስ እየተወሰደ ያለ እርምጃ አለ? ካለስ ምን አይነት እርምጃ? እስካሁን ድማ እርምጃ የለን በሽጓል የሚል ወረቀት ትላጥፈውበታል ሱቆች እሱም ብዙ ሳይሆን ትንሽ መንገድ ላይ የሚታዩ ያሉ ሱቆች ብቻ ናቸው እና ይሄ ለአምስት ቀናት የተጀመረው የስራ ማቆም አድማ ካበቃ በኋላ መልስ ባይገኝ ምን ታደርጋላችሁ? ህዝቡን እንቀጥላለን እያለ ነው። አሁንም ሜቻ ምንም እንደው ከትናንትና ዛሬ ደግሞ በጣም ስሱ ነው። ስታይ የሚያስፈራ ነገር ነው እንጂ ሰብራ እንቅስቃሴ ምናምን፣ ሰው ራሱ ከቤት እየወጣ አይደለም። ደሞ ዛሬ ወደ ሆሮ ጉድሩ እንዝለቅ። ማንነታቸውን በመግለጽ የጀመሩት የከተማዋ ነዋሪ ዛሬ ከትላንቱ ብሶ ሁሉ ነገር ተዘጋግቷል ይላሉ። ማናሉኝ ፋ ታደሴ፣ የአካባቢያችሁ ሁኔታ ዛሬ ምን ይመስላል? ከትላንቱ የተለየ አዲስ ነገር አለ? አዎ በሆሮ ጉድሩ ውስጥ ዛሬ የመንተ የትራንስፖርት እንቅስቃሴ ሙሉ በሙሉ ተቋርጧል። ምንም እንቅስቃሴ አይታይም። መደብሮች፣ ምግብ ቤቶችና የመንግስት መስሪያ ቤቶች ክፍት ናቸው። መንገዶች ውስጥ እንግዲህ፣ ምንም የትራንስፖርት እንቅስቃሴ አይታይም። ሰው ብቻ ነው እየተጓዘ ያለ። የመንግስት ሰራተኛ ቢሮውን አንዳንዶቹ ቢሮ ይዘባሉ፣ አንዳንዶቹ ደግሞ ዝም ብሎ መንገድ ላይ ከሚቆሙ በስተቀር እስራ ገብቶ መስራት አይታይም። ከመንግስት በኩል እየተወሰደ ያለ እርምጃ አለ? ካለስ ምን አይነት እርምጃ? አዎ፣ ነጋዴዎች ቤታቸው ሱቃቸውን ስለዘጉ እነሱ ደግሞ የነጋዴዎችን ሱቅ እያሸጉ ነው። ሌላ እርምጃ የተወሰደ የለም። ፖሊሶችን ቢሆን የወሰዱት እርምጃ የለም። ነዋሪዎቹስ ምንድን ነው የሚሉት? መንግስት የግብር ጭማሪ አልታየልንም። የኦሮሞ አመራሮች ያለ አግባብ ታስረዋል። ከእስር ቤት ይፈቱ በውይይት መፈታት አለበት እንጂ በሰውን በማሰር የሚመጣ ችግር የለም። መንግስት ከዚህ በፊት የመልካም አስተዳደር ችግር አለ ብለዋል። የመልካም አስተዳደር ችግሩን ደግሞ በውይይት መፍታት ነው እንጂ አመራሮቹን ማሰር ምንም ትርጉም አመጣም እና አሁንም መንግስት ወደ ውይይት ብመለስ ጥሩ ነው። ሌላ ነገር ደግሞ በነጋዴዎች ላይ የተጫነው የግብር ግብር ያለ አገባም ነው። አልታየልንም እና እያንዳንዳችን ሳንጠየቅ ዝም ብሎ ነው ተመደበብን፣ የሚል ይህ ሁሉ መታየት አለበት የሚል ነው የህዝቡ ሁኔታ። እና ይሄ ለአምስት ቀናት የተጀመረው የስራ ማቆም አድማ ካበቃ በኋላ መልስ ባታገኙ ምንድን ነው የምታደርጉት? አሁን በተቻለ መጠን መንግስት የህዝቡን ጥያቄ በሚባት ደርዝቦ ከህዝቡ ጋር ተማምኖ የመስራትና የህዝቡን ጥያቄ በአግባቡ ለመፍታት ህዝቡ ግፊት እያደረገ ነው። ከዛ ውጪ በሀይል የሚመጣ ነገር ስለሌለ አሁንም ደግመን በደጋግመን በሰላማዊ መንገድ መንግስትን ለመጠየቅ መፍትሄ እስከምናገኝ ድረስ ጥያቄያችን በቀጣይ በቀጣይ እንደሚጠይቅ እናደርጋለን የሚል ነው። አሁን የህዝብ ጥያቄ የተለያዩ የኦሮሚያ ከተሞችን የዛሬውን ሁለተኛ ቀን የሥራ ማቆም አድማ ውሎ አጠቃላይ ሁኔታ ባጭሩ እንዲገልጹልኝ የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹንም ጠይቅ ያለሁ። ሁሉንም ኦሮሚያ አላዳረስኩም። ከአንድ አንድ አካባቢ ደውሎ እንደነገሩኝ ከሆነ እና ኢንፎርሜሽን እንደሰጡኝ ከሆነ ከትላንት እምብዛም ያልተሻለ ዛሬ በመንግስት በኩል የሚወሰዱ አንዳንድ እርምጃዎች እንዳሉ ነው የሚነግሩኝ። አንዳንድ ቦታ ቤት የማሸግ በጉልበት የማስከፈት የማስገደድ ከመኪኖቹ ላይ ሰሌዳ መኪናውን የመፍታት ቁጥጥር እየተደረገ ነው። በዚህም ይሄ ቢደረግም በአጠቃላይ ደንቢ ዶሎ፣ ነቀምት፣ ጊምቢ፣ ጊዳሚ፣ ፍንጯ፣ ሆሮ ጉድሩ እንደዚሁም ፊቼ እነዚህን አካባቢ ኢንፎርሜሽን ሰጥቶኛል። ሌሎቹም እንደዛው ሁኔታዎችን ከሚያባብስ በስተቀር ይሄ አሁን የሚወሰደው በየቦታው ነገሩን የሚፈታ አይደለም ነው የሚሉኝ። በእውነቱ ቤትን በማስከፈት በማሸግ ውጤት አይገኝም። እንዲህ አይነቱ አሰራር ኋላ ቀር አሰራር ነው። ቅሬታ ካለ ቅሬታን ሰከን ባለ መንገድ ቁጭ ብሎ ተነጋግሮ መፍታት ነው። አሁን አገሪቷን የሚያስተዳድረው መንግስትና ፓርቲና መንግስት አብዛኛውን የኢድሜ ክልል ብንወልድ ይሄን መንግስት የሚያውቀው በዚህ መንግስት ጊዜ ያደገት ወጣት በዚህ መንግስት ጊዜ ያለ ነው። አብዛኛው ያለው እና መርቶኛል መቶ በመቶ የሚለው ይሄ ወጣት ነው። እና ስለዚህ በሰከነ አኳኋን ይህን ህዝብ ማረጋጋትና ሰላማዊ ወይ የሚሆንበትን መንገድ መፍጠር እንጂ ሄዶ ቤቶችን በመዝጋት ሰዎችን በማስገደድ ሁኔታዎችን ማድረጉ ማባባስ ይሆናል እንጂ ውጤት ሊሆን ስለማይችል በየቦታው ያሉት አስተዳዳሪዎች ሰከን ባለ ሁኔታ ነገሮችን ከማክረር በመነጋገር በመቅረብ ውይይት በመፍትፈት ዲያሎግ በማድረግ ካልሆነ በስተቀር ይህንን መፍታት ስለማይቻል እኔ በበኩሌ እንዲህ አይነቱ ነገር አድራጎት ባይደረግ ይሻላል የሚል ግምት ነው ያለኝ። አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበርን አመሰግናለሁ። በመጨረሻ ወደ ጂማ ስናቀና ሁኔታዎች ከፍተው እናገኛለን። ፋና የተባለው የሀገር ውስጥ መገናኛ ብዙሃን በዘገበው መሠረት ዛሬ አንድ ማንነቱ ባልታወቀ ግለሰብ የተወረወረ ቀላል የእጅ ቦምብ በ13 ሰዎች ላይ ጉዳት አድርሷል። ቦምቡ የፈነዳው በሁለት ሕንፃዎች መካከል ሲሆን ቀላል ጉዳት የደረሰውም በወቅቱ በመደብር ውስጥና በመንገድ ሲንቀሳቀሱ በነበሩ ግለሰቦች ላይ መሆኑን ፋና የጅማ ከተማን ወረዳ አንድ ፖሊስ አዛዥ ኢንስፔክተር ፋዲል መሐመድን ጠቅሶ ዘግቧል። የጥቃቱ ሰለባዎች በሆስፒታል የሕክምና እርዳታ እየተደረገላቸው ነው ተብሏል። የአይን ምስክር ለአሜሪካ ድምፅ ኦሮምኛው ቋንቋ አገልግሎት የሚከተለውን ብሏል። ጎድነ ጅማ መጋና ጅማ ከሰን ጅራ የጅማ ከተማ ነዋሪ ነኝ። ዛሬ ከቀኑ ስድስት ሰዓት ተኩል ላይ ታይዋን በሚባል ስፍራ የተጠራውን አድማ እምቢ ብለው ሱቆቻቸውን በከፈቱት ሰዎች ላይ ቦምብ ተወርውረዋል። የሞተ የለም፣ የተወሰኑ ሰዎች ግን ቆስለዋል። ቦምቦ የተወረወረባቸው ጥቂት ሱቆች ተቃጥለዋል። ሌሎች በመፍራት መደብሮቻቸውን ዘግተው ወደ የቤታቸው ሄደዋል። ዛሬም የመንግሥት አስተያየት ለማግኘት ወደ አቶ አዲሱ አረጋ ቂጤሳ በኦሮሚያ ክልላዊ አስተዳደር የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ናቸው፣ ስልክ ሞክሬ ነበር፣ አልተሳካልኝም። ጥረቴ ነገም ይቀጥላል። ሰለሞንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትና የአፍሪካ ህብረት የመፈክ ምክክር ጉባኤ የፊታችን ጳጉሜ ሁለት ና ሶስት በአዲስ አበባ እንደሚካሄድ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሶማሊያንና ደቡብ ሱዳንን ጨምሮ አካባቢያዊ የጸጥታ ጉዳዮች በአፍሪካ ሲካሄድ የመጀመሪያው የሆነው የዚህ ስብሰባ ዋነኛ አጀንዳዎች እንደሚሆኑም ተጠቁሟል። እስክንድር ፍሬው ከአዲስ አበባ ዝርዝሩን አድርሶናል። ኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ዛሬ ለጋዜጠኞች እንደገለጹት የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትና የአፍሪካ ህብረት የጋራ ስብሰባ ከኒውዮርክ ውጭ ሲካሄድ ይህ የመጀመሪያው ይሆናል። ይህ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ከውራት በፊት በኒውዮርክ ጉብኝት ሲያደርጉ ከተባበሩት መንግስታት ጋር ይበልጥ ተቀራርቦ ለመስራት የደረሱበት ስምምነት ውጤት ተደርጎ ሊወሰድ እንደሚችልም አስረድተዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ተለዋጭ አባል የሆነችው ኢትዮጵያ በቅርቡ ፕሬዝዳንት እንደምትሆንና ኃላፊነቱን እንደምትረከብም ቃል አቀባዩ ገልጸዋል። በአዲስ አበባ የሚካሄደው የጋራ ስብሰባ በጸጥታው ጥበቃ ምክር ቤት በኩል የሚመራውም በኢትዮጵያ ፕሬዝዳንትነት እንደሆነ ጠቅሰዋል። ኢትዮጵያ የምክር ቤቱ ፕሬዝዳንትም ሆኗ ተሳትፏን ይበልጥ እንደሚጨምረውም ነው ያብራሩት። ይሄ ስብሰባ ሲካሄድ በአፍሪካ ህብረትና በተባበሩ መንግስታት ድርጅት መካከል የሚካሄደው ይሄ የጋራ ስብሰባ ሲካሄድ አገራችን የሰብሳቢነት ቦታ ይኖራታል። ይህ ራሱ የሚፈጥረው እድል አለ። አጀንዳ የመቅረጽ እድል ይፈጥራል። ተባበሩ መንግስታት ድርጅት ጸጥታው ምክር ቤት ውስጥ የተለመደው ባህላዊው አሰራር የወቅቱ የጸጥታው ምክር ቤት ፕሬዚደንት የሆነ አገር አጀንዳ ቀርጾ ሌሎች የምክር ቤቱ ቋሚም ሆነ ተለዋጭ አባል ሀገራት እንዲነጋገሩበት የማድረግ እድል ይሰጣል። ይህንን እድል አገራችን እንድታገኝ ያደርጋታል። ለዚህ ስብሰባ የሚሆን ዝግጅት በአፍሪካ ህብረት በተባበሩ መንግስታት ድርጅት ኒውዮርክ በሚገኝ ኢትዮጵያ ቋሚ መልክተኛ ጽህፈት ቤት እንዲሁም በዋናው መስሪያ ቤት በተቀናጀ መልኩ እየተከናወነ ይገኛል። በአዲስ አበባ የሚካሄደው የምክክር ስብሰባ ዋነኛ አጀንዳዎች በአህጉሪቱ ያሉ የጸጥታ ጉዳዮች መሆናቸውን አቶ መለስ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ገልጸዋል። አጀንዳዎቹን በተመለከተ በጳጉሜ ሁለትና ሶስት የሚካሄደው የመጀመሪያው ፕሮግራም ላይ በሶማሊያ፣ በደቡብ ሱዳን፣ በቻድ ሐይቅ ተፋሰስ ወቅታዊ ሁኔታዎች በተመለከተ ዝርዝር ውይይት ያካሄዳል። በተለይም የቅርብ ጎረቤቶቻችን የሆኑትን ሶማሊያና ደቡብ ሱዳን በተመለከተ የሚካሄደው ውይይት እና ምክክር አንድም ሶማሊያ አሁን ከጦርነት ወቅታ ለመቋቋም የምታደርገውን ጥረት ለመደገፍ መልካም አጋጣሚ ይፈጥራል። ሁለተኛ ኢትዮጵያና ሌሎች የሚሶም አባል የሆኑ አገሮች ያሰማሯቸው የሰላም አስከባሪ ኃይሎች አሉ። እነዚህ አልሸባብ የመሰለ አሸባሪ ኃይል ለመዋጋት ጥረት እያደረጉ ነው። ስለዚህ ሶማሊያንም እንደገና ለማቋቋም በሚደረገው ጥረት አሚሶም አልሸባብን ለመርታት በሚያደርገው እንቅስቃሴ ውስጥ ድጋፍ ለማስገኘት፣ የተሻለ ድጋፍ ለማስገኘት እድል ይፈጥራል ተብሎ ይታሰባል። በተመሳሳይ መንገድ የቻድ ሐይቅ ጋር በተያያዘ ከቦኮ ሀራም ጋር የሚያያዝ ጉዳይ ነው። ይህንንም ትኩረት ሰጥቶ ይወያያል። ኢትዮጵያ የጸጥታው ምክር ቤትን ተለዋጭ አባል የሆነችው የአፍሪካን ወክላ ነው። ስለዚህ የአፍሪካውያን ድምፅ እንዲሰማ መልካም አጋጣሚ ተደርጎ የሚወሰድ ነው። ደቡብ ሱዳንን በተመለከተም እንደ አውሮፓውያን አቆጣጠር በ2015 በአዲስ አበባ የተፈረመው የሰላም ስምምነት በተፋጠነ ሁኔታ በሚተገበርበትና በሚደገፍበት ሁኔታ ላይ እንደሚተኮርን ነው የጠቆሙት። አስራ አምስቱ የጸጥታው ጥበቃ ምክር ቤት አባል ሀገራት አምባሳደሮች በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር እንደሚገናኙም ቃል አቀባዩ አስታውቀዋል። በክልሉና በአህጉራችን ባሉ የሰላምና የጸጥታ ሁኔታዎች ላይ ይወያያሉ ነው ያሉት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ራሳቸው የሚመሩት የተባበሩት መንግስታት ስብሰባ መስከረም አስር ቀን በመሪዎች ደረጃ በኒውዮርክ እንደሚካሄድም ነው የተናገሩት። ስብሰባው የተባበሩት መንግስታትን የሰላም ማስከበር ተልእኮ በማጠናከር ላይ እንደሚያተኩርም ጠቁመዋል። እሳቸው እንዳሉት አስራ አምስት የጸጥታ ጥበቃ ምክር ቤት አባላትና ሌሎች በሰላም ተልእኮ ዙሪያ የሚሳተፉ ሀገራት መሪዎች በስብሰባው ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ከአዲስ አበባ ላደረሰን ዘገባ እናመሰግናለን። አድማጮች፣ በመግቢያችን ላይ ተቃዋሚ ፓርቲዎች በጠሩት ስብሰባ ስንል በመግቢያችን ላይ የገለጽ ነው በስህተት ስለሆነ ተቃዋሚዎች የጠሩት ሳይሆን በማህበረሰብ ሚዲያ የተጠራ ሰልፍ በሚል እንዲታረምልን ከይቅርታ ጋር እንጠይቃለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው። በጣሊያን ሮማ ከተማ በጥገኝነት ይኖሩ የነበሩ ከ800 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ በጣሊያን ፖሊሶች ተገደው እንዲወጡ መደረጉን በትላንትናው ምሽት መዘገባችን ይታወሳል። ቅዳሜ አጥቢያ በእንቅልፍ ላይ ሳሉ በመሳሪያ በታጠቁ ፖሊሶች እየተዋከቡ ከጊዜያዊ መኖሪያቸው እንዲወጡ የተደረጉ መሆኑን ገልጸው እዛው እንደሚገኙና በሮማ ከተማ መንገድ ላይ መሆናቸውንም ለ አሜሪካ ድምጽ ተናግረዋል። የዛሬ ውሏቸው ምን ይመስላል ስትል መስታወት አረጋው አነጋግራቸዋለች። ዛሬ የጣሊያን ፖሊሶች ላይ ድንጋይና ጠርሙሶች ወርውረዋል በሚል ስደተኞቹን ከፍተኛ ኃይል ባለው ውሃ ለመበተን ተሞክሯል። አቅመ ደካማ አረጋውያንና ሕጻናት ጉዳት እንደደረሰባቸው ነው ለአራት ዓመታት የመኖሪያ ህንፃውን በማስተባበር ይመሩ የነበሩት አቶ አድሃኖ ማደም የገለጹልን ዛሬ በጣም ኃይለኛ የሆኑ ሰራዊት በሌሊትና በስድስት ሰአት መቱና ሰው በሙሉ ሞቱ ማለት ነው። ሁሉ ኦፊስ ዝግ ነበረ ማለት ስድስት ሰአት ጠዋት ሁላችንም ተከላከልና መደብደብ የጀመሩ ከዚ በጣም ኃይለኛ ስለነበረ ቢንቦሩ በውሃ አድርጎም አንድ አንዱ ሰዎች የሕክምና ተወሰዱ። ሰናይት ገረመው ከሊቢያ ተነስታ የሜዲትራኒያንን ባህር አቋርጣ ጣሊያን ከገባች ስምንት ዓመት አልፏታል። በዚህ ሕንጻ መኖር ከመጀመሯ በፊት ባሉት አመታቶች በተለያዩ መጠለያዎችና በየጓደኞቿ ቤት ተጠግታ ትኖር እንደነበር ነው የምትናገረው። ዛሬ አይንግር፣ ተመትተናል፣ ተቀጥቅጠናል። በኋ ምን ብለውናል? ያላበቁን ነገር የለም። ምን ብለው አሁን ገና ቀማ ቀም ነው። በለቤት መጥቶ ነው የመጡ ጋዜጠኛ የለ የራሳቸው ጋዜጠኛ ነው። ህል በምን ምክንያት ነው የመቷችሁ? ናሱልም ብለው ናሱልም ብለው እኛ እዚህ ፖለቲካንም ቤት የለንም። ውጪ ነው። በውጪ ላይ ቅጥጵ ያደረጉ መጥተው ሴት አልቀረ ወንድ አልቀረ። ይመጣ አክን ቤት ያለች ሴታችን አለች። አሁን በፖሊስ ታስረው የሄዱም አሉ፣ የሚባል ነገር አለ። ስንቶቹ ታስረው ይሄዱ፣ ብዙ ናቸው የታሰሩ። አላወቅ ናቸው። ጋዜጠኛም ታስረዋል። የጀርመንም የሌላ ሀገርም ታስረዋል። በምንድን ነው መፍትሄ ብለው የሰጧቸው? አሁን ምንም መፍትሄ፣ ምንም እስካሁን የሰማ የለም። ለዛሬ አዳር የሆነ ቦታ አሉ

ከህንፃ ውስጥ የነበሩትን አስወጧቸው ማለት ነው። እርጉዞችና ህጻናቱ አሁን በትኗቸዋል። እነሱም የቆቆስር አስፈረሙ። አስፈርመው እየበተናቸው በምን ምክንያት ነው ያስፈርሟቸው? ምን ብለው ነው ያስፈርሟቸው? ያው ዶኩሜንታቸው ይሄቸዋል፣ ምን እንደሆነ እስካሁን እኛ ካልመጡም እንመጣ ነው በስልክኛ የምንናገራቸው። ቆስራ ሜድ አልችልም። ስትገቢ አንቺ ህንጻ ውስጥ፣ እዚህ ህንጻ ውስጥ መኖር ስትጀምሪ እንግዲህ አራት አመት ኖረሻል። ህጋዊ ነበረ

ርብቃ ጸጋዬ በዚህ ህንጻ ነዋሪ አይደለችም። ስደተኞች ወገኖች ሲቸገሩ ቁጭ ብያ ላይም በማለት ችግራቸውን አብራ እየተጋፈጠች ነው። በዱላ በዱላ እንደዚህ አሰቃቂ አገር የለም። በዱላ ህጻኖች ልጆች አሁን ምን እንዳደረጓቸው። ቤት እንጠጣቸዋለን ብሎ ወስደው ባልና ሚስት ልጆቹ ከነፋቸው አንድ ቤት፣ ሌላው ፓርቲ ወንዶቹ ባሎቻቸው ሌላ ቦታ አንፈልግም ብሎ መጥተዋል። ሽፋነት ልጆችም እዚህ መንገድ ላይ ወድቋል። ተክለጊዜ ገብረ ኢየሱስ ጣሊያን ሮም ከተማ ከሰላሳ አመታት በላይ ኖረዋል። ተገደው መንገድ ላይ የወደቁትን ኢትዮጵያውያንና ኤርትራውያን እየዘገቡም ይገኛሉ። የስደተኞቹን ሁኔታ እንዲገልጸውልናል ነው። ምንድን ነው ፖሊሶቹ መጥተው አደባባይ እንዳይተኙ ከዛ እንዲወጡ በቃ አደባባዩ እንዲለቁ ሲጠይቋቸው ብዙ ክርክር ነበረ፣ ግብግብ ነበረ። እንደነገሩኝ ከሆነ ወዲያው ነው የደረስኩት እና ሁለት ሶስት ሰዎች ወስደው አስረዋል። ከዛ እምቢ ካሉ ከተከራከሩ ድምፅ ካሰሙ ማለት ነው፣ ጮክ ብለው ከረር ብለው ከተናገሩ ሰዎች ማለት ነው ለእስር ቤት እንደተወሰዱ ገሚሱም እንደሸሹ እዛ አካባቢ እንደሸሹ እንደዚህ ነው የተነገረኝ። እነዚህ ስደተኞች ይህንን ህንጻ ለአራት ዓመታት ሲኖሩበት ጠያቂ እንዳልነበራቸው ስደተኞቹ እንደነገሩን በመጠየቅ የዚህ ህንጻ ፈቃድ ማን እጅ ላይ እንደሚገኝና አሰራሩን በተመለከተ ተክለተ ህዝጊን ጠይቀናቸው ነበር። እንግዲህ ስደተኞቹ ምንድን ነው ለአራት ዓመታት ያህል አንድ ህንጻ ሰብረው ገብተው እንግዲህ በህገወጥ መንገድ ነው የገቡት። ህንጻው ከሰባት መቶ በላይ ናቸው ኢትዮጵያውያን እና ኤርትራውያን ናቸው። ሰብረው ገብተው ለአራት አመታት እዛ ኖረዋል። እንግዲህ አንድ አንድ ግራ ዘመም የፖለቲካ ፓርቲዎች አባላት ተባብረዋቸው ሊሆን ይችላሉ። ግን እነሱም እንደዚህ ማድረግ አይገባቸውም። እንግዲህ ህገወጥ ነው፣ አንድ ህንጻ ስብራ አትገባ። ያም ሆነ ይህ ግን መጠለያ ስላጡ ገቡ፣ ለአራት አመታት ይኖሩ ነበረ እዛ በሰላም ይኖሩ ነበር። ግማሹ ያከራያል እንደ ቤቱ፣ ግማሹ ሸጣ ይለውጣል። ይሁን ይኖሩ ነበረ። በኋላ ግን አሁን ከዚህ ተግባር ሽብርተኝነት በተያዘ መልኩ ይመስለኛል ፖሊስ ልማጣራት ፈለገ። ምክንያቱም እዚያ ህንፃ ውስጥ በህገወጥ መንገድ ሰዎች ከሚያዘዋውሩ ሰዎች ይኖራሉ ተብለው ተጠርጥረው ነው። ይሄ ነው የተጻፈው፣ ይሄ ነው በቴሌቪዥንም የተባለው። ጥርጣሬ ነበረ፣ ለመያዝ ነው ከባርቸሎና የእንትን ጥቃት የሽብር ጥቃት በኋላ እዚህም ለመጠንቀቅ ያህል እርምጃ ወሰዱ ነው። ህንጻው እንግዲህ ቅዳሜ ያው አወጧቸው መንገድ ላይ፣ አደባባይ ያድሩ ነበረ። አሁን ግን ምንድን ነው የሚባለው ዛሬ መሄጃ ነበር ብዙ ሰው አልነበረም፣ ግን ነበሩት ምንድን ነው ሰማንያ የሚሆኑ ሰዎች አራት ክፍል አንድ ላይ ለመተኛት የምትፈልጉ ከሆነ ከሮም ውጭ ትንሽ ጫፍ ቦታ አለን ብለው ሲነግሯቸው እምቢ ሲሉ ሰምቻሉ። እምቢኛ እንሄድም አሉ። ግማሽ ደግሞ ወደ ሚላ ነው ሚላን፣ ሰባት መቶ ሀምሳ ምናምን ኪሎ ሜትር ወደ ሰሜን ነው። እዛ ትሄዱና ማዕከል አለ ስደተኞች፣ እዛ ለመኖር ትችላላችሁ ተባሉ። አይደለም እኛ እዚህ ነው የምናውቀው ሮም ነው፣ ከዚያ አንወጣም ብሎ እምቢ እንዳሉ ነው። አሁን መጨረሻ ምን ይሆናል ነው መጨረሻ ምን እንደሚሆን አይታወቅም። ምናልባት መፍትሄ ከተገኘ ስደተኞቹ እንደሚፈልጉት አንድ ቦታ ተገኝቶላቸው እዛ እንዲኖሩ ከተደረገ ነው በሰላም። ለአሁኑ ግን ሰላም የለም። ከስምንት መቶ በላይ የሚሆኑትን ኢትዮጵያውያንና ኤርትራውያን ስደተኞችን ለአራት ዓመታት ከኖሩበት እንዲለቁ ያስገደድ ነው በአካባቢው አሸባሪዎች እንዳሉ መረጃ በማግኘታችን ነው በማለት የጣሊያን መንግስት መግለጫ ሰጥቷል። ከስልሳ በላይ የሚሆኑ የጥገኝነት ጥያቄያቸው ተቀባይነት ያገኘ ሴቶችና ልጆች በቅርበት ወደሚገኝ የመኖሪያ ህንፃ መወሰዳቸውንም ስደተኞቹ ገልጸውልናል።

መስፍን በቀለ የተጫወተውን ዘፈን ሙቅቤል ያቤሮ መርጦልናል። ዝግጅታችንን በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ፋሲል ገበየው፣ የምሽቱ የስርጭት መሀንዲሳችን ጆጌል ስናስተናግዳቸው ያመሸነው ደግሞ ን የመስታወት አድራጋው እና ጽዮን ግርማንን ጉዟችሁ የሰመረ ይሆን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Oh, <laughs> oh,